የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ዛሬም ከጠበቆቻቸው ጋር መገናኘት እንዳልቻሉ ተገልጿል። ጤንነታቸውም የተሟላ አለመሆኑንና የሚገባላቸውን ምግብ አንዳንድ ጊዜም እንደማይመገቡ ተሰምቷል። ጠበቆቻቸው እርሳቸውን ለማናገር የሚያደርጉትን ጥረት እንደሚቀጥሉ አስታውቀዋል። መለስካቸው አማሃ ተጨማሪ አለው ከአዲስ አበባ። የኦፌኮ ሊቀመንበር ጠበቆች አቶ ወንድሙ ይብሳና ዶክተር ያዕቆብ ኃይለማርያም ረቡዕ ኅዳር 28 ቀን 2009 ዓ ም ከማዕከላዊ ወንጀል ምርመራ ባለሥልጣናት በተነገራቸውና በተሰጣቸው ተስፋ መሠረት ዶክተር መረራ ጉዲናን ለማግኘት ከቀኑ 8 ሰዓት በስፍራው ተገኝተው ነበረ። ዶክተር ያዕቆብ ኃይለማርያም የሆነውን ለቪኦኤ ገልጸዋል። ዛሬ በእኛ አቆጣጠር በስምንት ሰዓት አርብ ዕለት ከአቶ ወንድሙ ጋራ ተነስተን ሄድን እና ያንን በጣም የተወሳሰበ ፎርማሊቲ ካከናወንን በኋላ ባለስልጣኖቹ ጋር ስንቀርብ ዛሬ ምርመራ ላይ ነው፣ ልታገኙት አትችሉም ተባለ። አሁንም አይ ግድ የለም የወሰደ ጊዜ ይውሰድ፣ እኛ ምርመራው እስኪጨርስ ድረስ እንጠብቅ ብንላቸው የለም ልጠብቁ አትችሉም፣ ከዚህ ሂዱልን የሚል አይነት ግፊት ተደረገብንና እንግዲህ ያው ምንም ላድረግ አልቻንም። ጥለን ወጣ። ዶክተር መረራ በጤናቸውም በምግብ አወሳሰዳቸውም ረገድ ያለው ሁኔታ ተነግሯቸዋል፣ ጠይቃቸዋል። አሁን እንግዲህ ምግብ የሚያቀርቡ ሰዎች አሉ። የሚያሳድጋቸው ሁለት ልጆች ከሱ ጋር ታስረው ነበር፣ እንዲሁም ሰሞኑን እንደገና ተለቀዋል። አሁን ከእነሱ ምግብ ያቀርባሉ እና አንዳንዴ ምግቡ ይመለሳል፣ አይበላም ዶክተር መረራ በጤና መታወክ ምክንያት እንደተነገረን አሁን ቶንሰላይቲስ ይዞታል አሉ። በዚያ ላይ ደግሞ ሌላም ሌላም ከዚህ በፊት የቆየ አንዳንድ ችግሮችም ስላሉ እየጠኑበት ስለሄደ ምግብም ሳይብላ የሚመልስበት ጊዜ አለ ተብሎ ተነግሮናል። በቁጥጥር ስር ያዋላቸው አካል የጤንነታቸውን ሁኔታ በተመለከተና ተገቢውን ክብካቤ በማድረግ በኩል የሚገባውን እየፈጸመ ስለመሆኑ የሚያውቁት ካለ ዶክተር ያዕቆብን ጠይቀናቸው ነበረ። እኛ እስክናውቀው ድረስ ምንም የተወሰደ እርምጃ የለም። በጠየቅን ጊዜ ያው በተደጋጋሚ የሚነገረን ምርመራ ላይ ነው፣ አሁን በምርመራ ላይ ይገኛል ነው እና፣ ስለ ጤናው ምንም የተባለ ነገር የለም። አቶ ወንድሙ በተለይ ስለ ጤናው ጠይቆ ነበረ፣ ግን ምንም ምላሽ ያገኘው ነገር የለም። አሁን መቼ ማግኘት እንደምትችሉ አልተነገራችሁ? አሁንም አልተነገረንም። ያው በጣም አጭር ቃል ነው። ተመልሳችሁ ምርመራ ላይ ነው፣ ስለዚህ ላይ ሊገኝ አይችልም ነው የተባለው። እኛ ደግሞ አሁንም እንግዲህ ጠበቆች ደንበኞቻቸውን የሚያነጋግሩት ሮብና አርብ ከሰዓት በኋላ ነው። ሮብም ለመሄድ ተዘጋጅተናል። እንሄዳለን እንመጣለን ብለን ነግረናቸዋል። ሮብ ደግሞ ምን እንደሚጠብቀን አናቅም። ሮብም ካላስገቡን አርብም እንሞክራለን እስከሚያስገቡን ድረስ ወይንም ዶክተር መረራ ፍርድ ቤት እስኪቀርብና ለፍርድ ቤት እስክናመለክት ድረስ መመላለሳችን አይቀርም። የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና በቅርቡ የአውሮፓ ሕብረት ፓርላማ ባደረገላቸው ጥሪ መሰረት ብራሰልስ ቤልጅየም ለሕብረቱ ፓርላማ በወቅቱ የኢትዮጵያ ፖለቲካዊ ሁኔታ ላይ ገለጻ አድርገው ወደ ሀገራቸው እንደተመለሱ የአስቸኳይ ጊዜ አዋጁን ጥሰዋል ተብለው ከህዳር 21 ቀን 2009 ዓ ም ጀምሮ በፖሊስ ቁጥጥር ስር እንደሚገኙ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ